ባለፈው ዓመት የተመሰረተው የሲዳማ ክልል የአንደኛ ዓመት ሶስተኛ መደበኛ ጉባኤውን እዚህ ሐዋሳ ከተማ እያካሄደ ይገኛል። ጉባኤውን በንግግር የከፈቱት የምክር ቤቱ ዋና አፈ ጉባኤ አቶ ሰለሞን ላሌም፣ ለሕዝባቸው ምስጋናን፣ ለጉባኤተኞቹ ደግሞም ብልሹ አሰራሮችንና ሌብነትን በጽናት እንዲታገሉ ሲሉ ጥሪ አቅርበዋል። ቤሻ ደኒና ኢትዮጵው ዳጋኒ ጁንቱኒቲ ሀሳቶ የአሁኑ ጉባኤያችን ኢትዮጵያ በጁንታው ቡድን የተፈጸመባትን ጥቃት ለመከላከል ጥረት እየተደረገ ባለበት ወቅት የሚካሄድ ነው። መላው የክልላችን ህዝብ የአጥፊውን ሴራ ለመቀልበስ ላሳየው ተነሳሽነት የክልሉ መንግስት ምስጋናውን ያቀርባል። የተከበረው ምክር ቤትና፣ የተከበራችሁ የጉባኤው አባላት፣ የክልላችን ህዝብ የተጠቃሚነት ጥያቄዎች ገና ያልተመለሱና ሰፊ ትግል የሚሹ ጉዳዮች ከፊታችን ይገኛሉ። ለዚህ ደግሞ አምኖን በሙሉ ድምፅ የመረጠንን ህዝብ የልማት የሰላምና የዲሞክራሲ ተጠቃሚነትን የሚያሰናክሉ ሌብነትንና ብልሹ አሰራሮችን በጽናት መታገል ይኖርብናል። ዛሬ የተጠራው ጉባኤም የክልሉ መንግሥት የ2013 ዓ ም የሥራ አፈጻጸምን ለመገምገምና የቀጣይ ዓመት እቅድን ለማዳበር በንቃት እንደምትሳተፉ እምነቴ ነው። አመሰግናለሁ። አስረኛው የፌዴራል መንግስት አካል በመሆን የዛሬ ዓመት የተመሰረተው የሲዳማ ክልል አሁን ባለው ሁኔታ በስኬትም በተግዳሮት ውስጥም እንደሚገኝ ታዛቢዎች ይናገራሉ። ለበርካታ ዓመታት በመንግስት ተቋማት የፋይናንስ ዘርፍ በማገልገል ላይ እንደሚገኙ የሚናገሩት ወይዘሮ ታየች ዳንጊ ሰውም በክልሉ ነባራዊ ሁኔታ ላይ ባላቸው አስተያየት ዙሪያ ከዶቼ ቬለ ዲደብሊው ለቀረበላቸው ጥያቄ ተከታዩን ብለዋል። ሲዳማ አሁን ክልል በመውሰዱ የራሱን እድል ሞር በራሱ የመወሰን እድል አግኝተዋል። ከሱ ጋር የሚመሳሰለውን ከብሄሩ ህዝብ ጋር የሚመሳሰለውን ህግ እያወጣ የማጽደቅ ስልጣን አግኝተዋል። መልካም ነው በዚህ በኩል በልማት በኩል ግን ገና ይቀራል። አልተጀመረም ማለት ይቻላል። መንገዶች፣ ውሃ፣ መብራት ህዝቡ እየጮኸ ያለበት አቅጣጫ ነው። አለው አሁን ለወደፊት ወገባቸውን ታጥቀው ክልሉ መንገዶቹን፣ ውሃውን እንደገና ደግሞ ወጣቱን ደግሞ ወደ ስራ ከማስገባት አንጻር በዋናነት ጠንክሮ ካልሰራ ጥሩ አይሆንም የሚል እምነት አለኝ። በተለያዩ የማህበረሰብ አቀፍ ስራዎች ተሰማርተው የሚገኙት አቶ ኤልያስ ማርቆስ በበኩላቸው ክልሉ አዲስ ታዳጊና ከተመሰረተም አጭር ጊዜ በመሆኑ በአንድ ጊዜ ብዙ ውጤቶችን መጠበቅ አስቸጋሪ ሊሆን ይችላል ይላሉ። ይሁን እንጂ በአዲሱ የበጀት ዓመት ስራ አጥነትን ጨምሮ አንገብጋቢ ጥያቄዎች ምላሽ ያገኛሉ የሚል ተስፋ እንዳላቸው አቶ ኤልያስ ተናግረዋል። ሲዳማ ክልል የራሱን መንግስት ሆኖ ከተቋቋመ አጭር ጊዜ ነው። ገና ነው። በማደግ ላይ ያለው ክልል ነው። ነገር ግን እስካሁን ከዛ በተጀመረበት ቀን አንስቶ እስከዛ ድረስ ያሉ ጅምሮች በጣም ደስ የሚያሰኝ ነው። ጥሩ ነው። ዋና ትልቁ ግን አሁን መግፋትና በስራ ላይ ያለው መስራት የሚገባ ስራጥ ቁጥር ነው። እስካሁን በስዳማ ውስጥ እያጫጨ ህዝቡን እያጫጨ ህዝቡን እያጮው ያለው ስራ ጥን ትክል ነው። እሱ ለወደፊት በተቻለ መጠን በዚህ በአዲሱ ባጀት ይቀርፋል ብለን እንተማመናለን። ዛሬ የተጀመረውና ለሶስት ቀናት የሚቆየው የሲዳማ ክልል ምክር ቤት ጉባኤም የ2013 ዓ ም የስራ አፈጻጸምን በመገምገም የ2014 ዓ ም የስራ ዕቅድና ዓመታዊ በጀት ላይ በመወያየት ውሳኔ ያሳልፋል ተብሎ ይጠበቃል። በተጨማሪም የክልሉ የሥነ ምግባርና የጸረ ሙስና ኮሚሽን እንዲሁም የጠቅላይ ፍርድ ቤት የስራ አፈጻጸም ሪፖርትንም ያደምጣል ተብሎ ይጠበቃል። ለዶቼ ቬሌ ዲደብልዩ ዘገባ ሸዋንግዛወጋየው ወጋየው ሐዋሳ።